ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአሁኑ ሰዓት የሚቀረን ገንዘብ ከአራት መቶ ሚሊዮን ዶላር በላይ መሆኑን ነው እየተመለከትን ያለ ነው። ለጋሾች ይህንን ምላሽ በከፍተኛ ሁኔታ ሲደግፉ ቆይተዋል። መንግስትም በሚመድበው ገንዘብ የታገዘ አመራር መስጠቱን ቀጥሏል። ነገር ግን አሁንም ክፍተት አለ። ይህንን የተናገሩት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ቃል አቀባዩ ጆይስ ኦቾሮ ናቸው። ለኢትዮጵያ የድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑን ከገለጹበት የቀነጨብ ነው ነው ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ የዛሬ ማክሰኞ ነሐሴ 16 ቀን 2009 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና ቆንጅ ይታየነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። አሁን በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። ቁጥራቸው በሶስት ሚሊዮን ለጨምረው ለኢትዮጵያ የድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑንና አሁኑኑ መምጣት እንዳለበት የተባበሩት መንግስታት፣ የሰብአዊ ጉዳዮች መፍትሄ መገኘት እንዳለበት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት አስታወቀ። ጽህፈት ቤቱ ይህንን ያስታወቀው በቅርቡ ይፋ የተደረገውን የሰብአዊ እርዳታ ጥያቄ ሰነድ መነሻ በማድረግ ነው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በማዕከላዊ ኬንያ ገጠራማ አካባቢዎች ባለፉት ወራት ውከቱ ተባብሶ መቆየቱ ተገልጧል። ይህ የሆነው ከሰሜኑ የሀገሪቱ ክፍል የታጠቁ አርብቶ አደሮች ብዛት ያላቸው የቀንድ ከብቶች ፍየሎችና በጎቻቸውን ግጦሽ ፍለጋ ወደ ግል ሁዳዶች በመንዳታቸው መሆኑ ታውቋል። በግጭቱ የሰውና የዱር አራዊት ህይወት አልፏል። ድርቁ እየተባባሰ ባለበት ወቅት አንዳንዶቹ የፖለቲካ መሪዎች ሕዝቡን ከብቶቻችሁን ሳርና ውሃ ወዳለበት የፈለጋችሁበት ቦታ ይዛችሁ መሄድ ትችላላችሁ ብለው መቀስቀሳቸው ግጭቱን ለማብረድ እንዳልረዳም ተጠቁሟል። የኬንያ የአገር አስተዳደር ሚኒስቴር ቃል አቀባይ ሞንዳ ኢንጆካ ሲናገሩ በማዕከላዊ ግዛቶች የጸጥታ ጥበቃው እንቅስቃሴ እንደቀጠለ መሆኑን ገልጸዋል። የቦኮ ሀራም ሽምቅ ተዋጊዎች ሰሜን ምስራቅ ናይጄሪያ ውስጥ ሰዎችን በፈንጂነት የመጠቀማቸው ሁኔታ በአስፈሪ ደረጃ እየጨመረ መምጣቱን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በሪፖርቱ አስታወቀ። ሊሳ ሽላይን ከጄኒቫ አጭር ዘገባ ለቪኦኤ ልካለች። ሰሎሞን ክፍሌ ያቀርበዋል። የቦኮ ሃራም ነውጠኞች በተለይ ልጃገረዶችን በመመልመል ፈንጂ እያስታጠቁ በአጥፍቶ መጥፋት ጥቃት እንዲሳተፉ የማድረጋቸው ሁኔታ ካለፈው ዓመት በአራት እጥፍ ማደጉን ነው ዩኒሴፍ ሪፖርት ያደረገው። የዓለሙ ድርጅት የሕፃናት መርጃ ፈንዱ ቃል አቀባይ ማሪክሲ ሜርካዶ እንደገለጹት 83 ሕፃናት በአጥፍቶ መጥፋት ትልኮ እንዲሳተፉ ተገደዋል። ከእነዚህ ውስጥ አምሳ አምስቱ ደግሞ ልጃገረዶች ሲሆኑ ዕድሜያቸው ከ15 ዓመት በታች ነው። 27ቱ ወንዶች ልጆች መሆናቸውንና አንደኛው ገና ጨቅላ ሕፃን በሴት ልጅ ጀርባ ላይ የታሰረ ነው ሲሉ ቃል አቀባይዋ አብራርተዋል። ሕፃናቱን በፈንጅ መልክ የሚጠቀሙባቸው በመሆናቸው ውጤቱ እጅግ አስከፊ እንደሚሆን ግልጽ ነው። እንዲያውም ሕፃናቱን ሕዝቡ በስፋት የሚመለከተው በጥርጣሬ ዓይን ነው ሲሉ ቃል አቀባይዋ ለቪኦኤ አስረድተዋል። በዚህ ማህበረሰብ ውስጥ ከፍተኛ ውጥረት እንዳለ በግልጽ ይታያል። ሰው እነዚህን ፍጹም አስከፊ በሆነ መልክ ሰለባ የሆኑ ሕፃናትን ይፈራል ያገለላቸው ጊዜ ሁሉ አለ። አሸባሪ ቡድን በፈንጂ መልክ ማሰማራቱ አንሷቸው በህዝቡ እስከ መገለል ደርሰዋል። ሕፃናትን በፈንጂ መልክ መጠቀም አረመኔያዊ ተግባር ነው ያለው ዩኒሴፍ መታየት ያለባቸው እንደ ጥቃት ሰለባዎች እንጂ ወንጀለኞች መሆን የለበትም ሲል አስረድቷል። ቦኮ ሐራም አስሮ የለቀቃቸውን ወይም ያመለጡ ሕፃናትን ማግለል ስቃያቸውን ማራዘም እንደሆነም አብራርቷል። ነውጠኛው ቡድን ቦርኖ ክፍለ ግዛት ውስጥ ፈንጂ በሕፃናቱ ላይ እያሰረ በአብዛኛው ጥቃት የሚፈጽመው በገበያዎች ውስጥ በትምህርት ቤቶችና ዩኒቨርሲቲዎች እንዲሁም በተፈናቃይ ካምፖች መሃል ነው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ምን ያህል ወታደሮች ወደ አፍጋኒስታን እንደሚያዘምቱ ውሳኔ ላይ ገና አለመድረሳቸውን አስታውቀዋል። ሚኒስትሩ ዛሬ ይህን ያስታወቁት ትናንት ሰኞ ማታ ፕሬዚደንት ዶናልድ ትራምፕ አዲሱን የአፍጋኒስታን ስትራቴጂያቸውን ይፋ ማድረጋቸውን ተከትሎ ከኢራቅ ባግዳድ በሰጡት ቃል ነው። ከጦር ኃይሎቹ ጠቅላይ ኤታ ማዦር ሹም ጃን ዳንፎርድ ጋር በመመካከል ላይ መሆናቸውንና ውሳኔ ውሳኔያቸውን እንደሚያስታውቁ ነው የገለጹት። ሚኒስትሩ ፕሬዚደንት ዶናልድ ትራምፕ ትናንት ሰኞ ማታ ዋሽንግተን አቅራቢያ በሚገኝ የጦር ሰፈር ባደረጉት ንግግር አፍጋኒስታን ውስጥ ሽብርተኝነትን ድል ለመምታት በተወጠነውና ሁኔታዎች እየታዩ የሚከናውን ሲሉ በገለጡት ውጥን ለቀጣይ እንቅስቃሴዎች ምን ያህል ሰራዊት እንደሚላክ በዝርዝር መናገር አልፈልግም ብለዋል። ማንነታቸው እንዳይገለጽ በጠየቁ ምንጮች መሰረት ግን ፕሬዝደንቱ ወደ አፍጋኒስታን ተጨማሪ አራት ሺህ ወታደሮች እንዲዘምቱ ፈቃድ ሰጥተዋል። በአሁኑ ጊዜ አፍጋኒስታን ውስጥ ያሉት አሜሪካውያን ወታደሮች 8400 ገደማ መሆናቸው ታውቋል። የሚበዙት የአፍጋን ኃይሎችን በማማከር ስራ ላይ እንደሆኑና የተወሰኑቱ ደግሞ ታሊባንና እስላማዊ መንግስት ነኝ ባዩን ቡድን የአፍጋኒስታን ቅርንጫፍ በመሳሰሉ አካላት ላይ ጸረ ሽብርተኛ ውጊያ በማካሄድ ላይ የተሰማሩ ናቸው። በቀደሙት ፕሬዚደንት ባራክ ኦባማ አስተዳደር ዘመን እንደ ኤሮፓውያን አቆጣጠር በ2010 ነሐሴ ወር ላይ ወደ መቶ ሺህ ተጠግቶ ከነበረው የሰራዊት ቁጥር ጋር ሲነጻጸር አሁን እዛች ሀገር ላይ ያሉት አሜሪካውያን ወታደሮች ቁጥር እጅጉን ቀንሶ ነው የሚታየው። ዩናይትድ ስቴትስ አፍጋኒስታን ውስጥ የምታካሂደው ጦርነት ፈጽሞ ዋጋ ቢስ ነው በማለት አጥብቀው ሲነቅፉ የቆዩት ፕሬዚደንት ትራምፕ በትናንቱ መግለጫቸው ግን እዚያ ሀገር ውስጥ መቆየት እንዳለብን አሁን ገብቶኛል ብለዋል። በሌላ ዜና እስላማዊ መንግስት ብሎ ራሱን የሚጠራው ቡድን የቀረው ጥቂት ጊዜ ብቻ ነው ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር ተናግረዋል። ቡድኑ በቀናት ውስጥ ይሸነፋል ማለት አለመሆኑን ግን ሳያስጠነቅቁ አላለፉም። ሚኒስትር ማቲያስ ይህን የተናገሩት ወደ ኢራቅ አስቀድሞ ይፋ ላልተደረገ ጉብኝት ከመነሳታቸው አስቀድሞ በሰጡት መግለጫ ነው። ማቲስ ከኢራቁ ጠቅላይ ሚኒስትር ሃይደር አል አባዲ ጋር ባግዳድ ውስጥ ተነጋግረዋል። ውይይታቸው ያተኮረውም በጸጥታ ትብብርና ዩናይትድ ስቴትስ ለኢራቅ ስለምታደርገው የጸጥታ ድጋፍ እንደነበር ጠቅላይ ሚኒስትሩ ገልጸዋል። ኢራቅ ውስጥ ጸጥታ ማስፈን በአንድ ሌሊት የሚከናወን አለመሆኑን ሚኒስትሩ አስገንዝበዋል። ሳምንቱን በችግር ያሳለፉት ፕሬዝደንት ዶናልድ ትራምፕ የአስተዳደራቸውን አካሄድ ለማቃናት ዛሬ ማክሰኞ አሪዞና ክፍለ ግዛት ፊኒክስ ከተማ ላይ ከደጋፊዎቻቸው ጋር ዘመቻ መሰል ስብሰባ ሊያደርጉ ነው። ፕሬዝደንቱ ባለፈው ሳምንት ቪርጂኒያ ሻርለትስቪል ከተማ ላይ በነጭ የበላይነት አስተሳሰብ አራማጆች ሰልፍ ላይ ለተፈጠረው ሁከት ጥፋቱ የሁለቱም ወገኖች ነው በማለታቸው ከገጠማቸው ውዝግብ ለመሻገር ነው የሚሞክሩት። ትራምፕ ትናንት ሰኞ ማታ የአስተዳደራቸውን የአፍጋኒስታን ስትራቴጂ በገለጹበት ንግግራቸው ላይ ውዝግቡን ነካ አድርገው ነበር። በቀጥታ የሻርሎትስቪሉን ሁኔታ ባይጠቅሱም እርስ በርሳችን ሰላም ሳይኖረን የዓለም የሰላም ኃይልነታችንን ልንቀጥልበት አንችልም ያሉት ፕሬዚደንቱ አሜሪካን ከወደድን ሁሉንም ሕዝቧን መውደድ አለብን። ልባችንን ለአገር ፍቅር ከከፈትን ዘንድ አድሎ፣ ጥላቻና አለመቻቻል ቦታ አይኖራቸውም ብለዋል። በመጨረሻም አድማጮች፣ ሲንጋፖር አቅራቢያ ከንግድ መርከብ ጋር ከተጋጨው የዩናይትድ ስቴትስ ሚሳይል ተኳሽ አውዳሚ መርከብ አደጋ ሰለባዎች ፍለጋ ላይ የተሰማሩ ባህር ጠባቂዎች አስከሬኖች ማግኘታቸውን የዩናይትድ ስቴትስ የባህር ኃይል የፓሲፊክ ቀጣና ስምሪት አዛዥ አድሚራል ስካት ስዊፍት ገልጸዋል። ዩኤስኤስ ጆን መኬን የተባለው አውዳሚ መርከብ ላይ የደረሰው አደጋ በወራት ውስጥ በዩናይትድ ስቴትስ አውዳሚ መርከብ ላይ ሲደርስ ሁለተኛው መሆኑ ነው። ባህር ጠላቂዎቹ በዛሬ የፍለጋ ስምሪታቸው ያገኟቸውን አስከሬኖች ማንነት ለማወቅ ባህር ኃይሉ ጥረት እያደረገ መሆኑን አድሚራሉ አስታውቀዋል። አድማጮች ለሰዓቱ ያሉን ዜናዎች በዚሁ ይጠቃልላሉ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች የአንዱን ለቅምሻ አንድ ሰው አንድ ብርቱካን ቢበላ ይሻለዋል የብርቱካን ጭማቂ ከሚጠጣ ምክንያቱም ብርቱካን ጭማቂ ውስጥ ያለው ስኳር እጅግ በጣም ከፍ ያለ ነው። ከአንዱ ብርቱካን አንድ ብርቱካን ጭማቂ ለመስራት አንድ ሶስት አራት ብርቱካን ያስፈልግ ይሆናል። ግጥ ነው፣ ንጥረ ነገሮችም አሉት። ግን የስኳሩ መጠን ከጊዜ ሂደት በኋላ ውፍረትን ይጨምራል እና የአንድን ሰው የስኳር በሽታ የመያዙ ምድል በዛው ልክ ይጨምራል። ዶክተር ዳንኤል ሽብሩ ይባላሉ። እዚህ ዩናይትድ ስቴትስ ካሊፎርኒያ፣ ሳክራሜንቶ ከተማ ውስጥ የካይዘር ፐርማነንቴ የተባለው የግል ሕክምና ተቋም የጠቅላላ ቀዶ ሀኪም የህክምና መምህር ናቸው ቅድመ ስኳር በሽታ በተባለው የጤና ሁኔታ ዙሪያ በተጀመረ ፕሮግራም በሁለተኛው አጋማሽ ጠብቋቸው አሁን የምሽቱ አብይ ደስ ቁጥራቸው በሶስት ሚሊዮን ለጨመረው ለኢትዮጵያ የድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑንና አሁኑ ኑ መምጣት እንዳለበት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት አሳስቧል። ጽህፈት ቤቱ ይህን ያስታወቀው በቅርቡ ይፋ የተደረገውን የሰብአዊ እርዳታ ጥያቄ ሰነድ መነሻ በማድረግ ነው። የጽህፈት ቤቱን ቃል አቀባይ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አስተላልፏል። በቅርቡ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ ኤች አር ዲ እንዳመለከተው በድርቁ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር በከፍተኛ ሁኔታ ጨምሯል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት የኢትዮጵያ ቢሮ ቃል አቀባይ ቾይዝ ኦኮሮ ይህንኑን የሚያጠናክሩት እየተመለከትን ያለነው የእርዳታ ፈላጊዎቹ ቁጥር በ300 ሚሊዮንና ከዚያም በላይ መጨመሩን ነው። የግማሽ ዓመት ግምገማውን መነሻ በማድረግ ለቀረው የ2017 ዓ ም ይፋ የተደረገው ቁጥር ይሄ ነው። በ3 ሚሊዮን የጨመረው ጥር 2017 ይፋ ከተደረገው ጋር ሲነጻጸር ነው። በጥር 2017 ቁጥሩ 5.6 ሚሊዮን ነበር። አሁን እየተመለከትን ያለነው 8.5 ሚሊዮን ነው። እናም በ3 ሚሊዮን መጨመሩን እየገመትን ነው። ትኩረት የሚያስፈልጋቸው ነገሮችም እንዳሉ ናቸው። በሕፃናት ላይ የሚያጋጥም የትምህርት የተመጣጠነ ምግብ እጥረትም ቅድሚያ የሚሰጠው ጉዳይ ነው። አተት ወይንም የአጣዳፊ ትውከትና ተቅማጥ በሽታም እንዳለ ነው። የምግብ ጉዳይም እጅግ አሳሳቢ መሆኑን ቀጥሏል። ዋና ጉዳይም ይሄ ነው። የምግብ ጉዳይ ሁሌም ትኩረት የሚሰጠው ጉዳይ ሆኖ ቀጥሏል። እናም የተረጂዎች ቁጥር ጨምሯል። ምላሽ ለመስጠት የሚያስፈልገው የገንዘብ መጠንም በዚያው መጠን ልክ ጨምሯል። በቅርቡ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ ኤችአርዲ ባለፈው ጥር ይፋ የተደረገውን የከለሰና ማሻሻያ ያደረገ ነው። ክለሳው ደግሞ በሁሉም ዘርፎች ላይ ያሉ ክፍተቶችን አመላክቷል። ሶስት ነጥብ ስድስት ሚሊዮን የሚሆኑ ነፍሰ ጡርና የሚያጠቡ እናቶች እንደዚሁም እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ለተመጣጣኝ የምግብ እጥረት እንደተጋለጡ ተጠቅሷል። ለተረጂዎቹ ቁጥር መጨመር መነሻ የተባሉ ምክንያቶችም በዚሁ በተከለሰው ሰነድ ተጠቅሰዋል። በዚህም መሰረት በኦሮሚያና በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚገኙ በልግ አብቃይ ወረዳዎች በዚያን ወቅት የጣለው ዝናብ አነስተኛ እንደነበር ነው የተመለከተው። እናም በዚያ የሚገኙ አባወራዎች የምግብ ዋስትናቸውን ማረጋገጥ አልቻሉም። አርብቶ አደሮች በሚበዙበት የሶማሌ ክልልም የእንስሳት ሞት መቀጠሉን፣ የቀሩትን በጥሩ ሁኔታ ላይ እንደማይገኙ ሰነዱ ጠቁሟል። የውሃ እጥረት ለዜጎች መፈናቀል ምክንያት እየሆነ መምጣቱ እየቀጠለ ላለው የአጣዳፊ ትውከትና ተቅማጥ በሽታ ስርጭትም አስተዋጽኦ ማድረጉ ተመልክቷል። በሰነዱ መሰረት የ8.5 ሚሊዮን ዜጎችን ፍላጎት ለማሟላት እንደ አውሮፓውያን አቆጣጠር እስከ ታህሳስ 2017 ለመግባት የሚያስፈልገው 838 ሚሊዮን ዶላር ነው። ከ2016 የተሸጋገረ 183 ሚሊዮን ዶላር መኖሩንና 283 ሚሊዮን ዶላር ደግሞ ከመንግስትና ከለጋሾች መገኘቱንም ሰነዱ አመልክቷል። ይህም ሆኖ የዩኤን ኦቻ ቃል አቀባይ እንደሚሉት አሁንም ከፍተኛ ክፍተት አለ። At the moment we're looking at a shortfall of over 400 million US dollars. በአሁኑ ሰዓት የሚቀረን ገንዘብ ከአራት መቶ ሚሊዮን ዶላር በላይ መሆኑን ነው እየተመለከትን ያለ ነው። ለጋሾች ይህንን ምላሽ በከፍተኛ ሁኔታ ሲደግፉ ቆይተዋል። መንግሥትም በሚመድበው ገንዘብ የታገዘ አመራር መስጠቱን ቀጥሏል። ነገር ግን አሁንም ክፍተት አለ። ይህ ምላሽ ደግሞ አጣዳፊ ነው። ምግብ በጊዜ ካልተደረሰ ውጥረቱ ይባባሳል። ለዚህ ነው ለምላሹ የሚያስፈልገው ከአራት መቶ ሚሊዮን ዶላር በላይ በአስቸኳይ ሁኔታ እንዲመጣ እየጠየቅን ያለ ነው። ይህ ገንዘብ አስፈላጊ መሆኑ ብቻ አይደለም የሚያስፈልገው አሁኑኑ ነው። ድርቁ ለሁለተኛ ዓመት በተከታታይ የተከሰተ መሆኑ ሁኔታዎችን እንዳባባሰም ቃል አቀባዩ አስረድተዋል። እርሳቸው እንዳሉት የዘንድሮው ድርቅ የተከሰተው ተጎጂዎችና አካባቢዎች ገና ካለፈው ዓመት ድርቅ ሳያገግሙ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የሳውዲ አረቢያ መንግሥት ሕጋዊ የመኖሪያና የሥራ ፈቃድ የሌላቸው ሀገሪቱን ለቀው እንዲወጡ ያስቀመጠው የዘጠና ቀናት የጊዜ ገደብ የመጀመሪያው 30 ቀናት ቢጠናቀቅም ሌላ የ30 ቀናት ገደብ ሰጥቷል። በመጨረሻ በተጨመረው የጊዜ ገደብ ለመመለስ የሚመዘገበው ቁጥር ምን ያህል ነው ስንል ጠይቀናል። በተጨማሪም በቅርቡ በሳኡዲ መንግስት የወጣው ሕጋዊ ፍቃድ ባላቸው የውጭ ዜጎች ላይ የወርሃዊ ክፍያውን በተመለከተ ኢትዮጵያውያን በምን ሁኔታ ላይ እንደሚገኙ ሪያድ የሚገኘው የኢትዮጵያ የማህበረሰብ መሪ አቶ ሻውል ጌታሁንን ጠይቀናል። መስታወት አድራጋ ውናት ያነጋገረቻቸው። ሳይጀመር ነው ብዙ ሰዓት ያለፈው ማለት እኛ ዶኪመንትን እየሰጠን እነሱ ቪዛውን አልሰጡንም ነበረ። ግን አሁን ቪዛውን መስጠት ጀምሯል። ኦልሬዲ እነዚህ ደግሞ የተቃጠለባቸውም ተከልክለን የነበር ነው ተሰጥቶናል። ወደ ኋላ አሁን አገር ቤት እንዲገቡ ተደርጓል። ትልቁ እንትን እሱ ነው። አሁን በሀያ ሰባት አካባቢ ልጆች የነበሩት አሁን እኛ ጋር ያሉት ሁለት ወይ ሶስት ልጆች ነው። ምን ያህል ቀን ቀረው? አሁን ከተጨመረው ተጨማሪ ሰላሳ ቀናት ውስጥ እኔ አሁን እነሱ ያንን የሚቆጥሩም አይመስለኝም። አሁን ባለው እንትን እንደሱማ ከሆነ ከልሞስ አልቋለ። አሁን በዚ ከሆነ ግን እነሱ ቪዛ ስላልሰጥቶ የነበረው ዝም ብለው ነው ሰርቪስ የቀጠሉት። አሁን የሚመዘገቡ ቁጥር አሁን በቀን ምን ያህል ሰዎች ይመጣሉ? ትንሽ ነው ብዙ አይደለም፣ ቁጥራቸው ብዙ ከሁለት መቶ የሚበልጥ ቁጥር እየመጣ አይደለም። አሁንም ቢሆን ያው ኤግዞስት አድርጓል ሰው ይመስለኛል፣ መሄድ የሚፈልገው ሰው ሄዷል፣ የቀረው ደግሞ ያው ወስኖ መሄድ ያልፈለገው ነው። የሳውዲ አረቢያ መንግስትስ ምንም አዲስ ነገር ያለው ነገር የለም ማለት በዚህ በተጨማሪ ሰላሳ ቀናት መገባደድ ጋር ተያይዘው በአጠቃላይ ዜጎቻችሁ ጉዞ ሰነድ እንዲወስዱ አድርጉ። ቪዛ መስጠት በአንድ ቀን በሁለት ቀን ሊያልቅ የሚችል ነገር ነው። ግን ቅጥቀሳችሁን ቀጥሉና ዜጎቻችሁ ቪዛ እንዲወስዱ፣ የወሰዱን ደግሞ ሀገሩ ለቀው እንዲወጡ አድርጉ የሚል በተደጋጋሚ የሚሰጡን እናስተያየት አለ። በዛ ውጭ ግን እንድናደርጋለን እዚህ በታቆማላችሁ ምናምን የሚል ነገር ግን እስካሁን ምንም ያሉ ነገር የለም። እንግዲህ ባለፈው ደግሞ ያወራንበት ሌላኛው ጉዳይ መኖሪያ ፈቃድ ያላቸው ህጋዊ የውጭ ሀገር ዜጎች ላይ የወጣው የዋጋ ወይም ወራዊ ክፍያ ተመድ ላይ በርካቶች ቅር ተሰኝተው ነበረ። እነሱ በጣም አቅደው አስበው ነው አይተው ያወጡት እቅዳቸው ነው። ሌላ መንገድ ነው እንጂ እነሱ ይተውጣል ምናምን ይዛል ነገር እንኳን አሁን በጣም የለም። እነሱ አጠናክረው እየቀጠሉ ነው ያሉት። ያው እንግዲህ ህዝቡ ሌላ አማራጭ ነው መፈለግ ያለበት እንጂ ከዛ ውጭ የሚሆንበት አጋጣሚ እንኳን አሁን የለም። መክፈል የሚችለው እየከፈለ ነው። መክፈል ያልቻለውም እንግዲህ ሳይወድ በግድ ወደ ህገወጥነት እየሄደ ነው ያለ እና በዚህ መሀል ላይ አሁን ባለፈውም እንደነገርኩሽ ለኢትዮጵያ መንግስት አቤቱታ እያቀረብን ያለ ነው። አሁንም አንድ የተወሰነ ልዑክ ወደ ኢትዮጵያ ይሄዳል ሰሞኑን ለኢትዮጵያ መንግስት ለመገናኘትና እርዳታ ጥየቃ ማለት ነው። ህጉ ወጥተዋል ተግባራዊ ማድረግ ተጀምረዋል። ምንም ወደኋላ የሚሉት ነገር የለም። ስለዚህ አሁንም፣ ነገም፣ መቼም ደጋግመን የምንጠይቀው የኢትዮጵያ መንግስት ዜጎቹን የሚታደግበትን መንገድ መፈለግ ይኖርበታል። ከዛ ውጭ ሌላ ምንም አማራጭ የለውም። አማራጩ በአንድ እጅ ላይ ያለ ነው። ከዛ ውጭ ያለው ነገር ሁሉ ከአቅም በላይ የሆነ ነገር ነው። ልጆች ትምህርት ቤት የሄዱ አይደለም ባልተመዘገብሽ እዚህ ሀገር ላይ ህጋዊ ካልሆንሽ ትምህርት ቤት መመዝገብ አልችም። ሲስተሙ ማይቀበል። እንግዲህ ያለው ችግር በጣም ከፍተኛ ነው። ስለዚህ ኢትዮጵያ መንግስት ነው እንግዲህ ጥሷ የሚያደርገው እዚህ ያለው የሆነ መስመር ከፍቶ ወደ ሀገሩ የሚገባበትን መንገድ መንገድ እየጠየቀ ያለው። እሺ በጣም አመሰግናለሁ አቶ ሻውል። እሺ እሺ፣ መልካም ቀን። እሺ ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ በኦሮሚያ ክልል ከሐረር 16 ኪሎ ሜትር ርቃ በምትገኘው ከምቦልቻ ከተማ የአጣዳፊ ተቅማጥና ትውከት ከገባ አምስት ቀናት መቆጠሩን የከተማው አስተዳደር አስታወቀ። ነዋሪዎች በበሽታው በርካታ ሰዎች ተጎድተው ሆስፒታል እንደሚገኙና የሰው ህይወት እንዳለፈም ገልጸዋል። የከተማው አስተዳደር በበኩሉ የሞተ ሰው የለም፣ በሽታውን በቁጥጥር ስር አውለነዋል ብሏል። ጽዮን ግርማ ዝርዝሩን ይዛለች። በሐረር ከተማ አቅራቢያ በምትገኘው ኮምቦልቻ ከተማ ከ220 ሺህ ሰው በላይ ይኖርባታል ተብሎ ይገመታል። የአጣዳፊ ትውከትና ተቅማጥ ወረርሽኙ የተከሰተው ደግሞ ቀባቀሊ በተባለች የገጠር ቀበሌና መልካባቡ በተባለ የከተማ ቦታ ነው። የከተማው አስተዳደር በሽታው ከተከሰተ አምስት ቀን እንደሆነ አረጋግጧል። በሁለቱ አካባቢዎች በበሽታው የተጠቁት ሰዎች ኮምቦልቻ ወደሚገኝ ሆስፒታል እየተወሰዱ በመታከም ላይ እንደሆኑ ነዋሪዎች ይናገራሉ። በዚህ ከተማ ነዋሪ የሆነው አቶ ሰሙ ለሜሳ ወንድሙ ታሞበት ለማስታመም በሆስፒታል እንደሚገኝ ገልጾ ከታማሚው ብዛት የተነሳ በአግባቡ ሕክምና እያገኙ እንዳልሆነ ገልጾልናል። ስለሚገኙበት ሁኔታ አነጋግሬው ነበር። አዎ በጣም ብዙ ሰው ተኝቷል። የሚቀመጡበት ቦታ የለም። በረንዳ ላይ ነው ሰው የተኛ ያለው እና እና በርዛፍ ስ ነው ውስጥ ተደርጎ ያለው በጣም ለሰው ምንም ድጋፍ የለም እና ሰው መንገድ ላይ ምናምን ላይ በትያዊ ጠይ ቦታ ላይ የወደቀ ነው ሆስፒታልን ሲገባ ሆስፒታል ውስጥም በረንዳ ላይ ነው እየተኛ ያለው እና ሳር ላይ ምናምን እዛ ላይ ተቀምጦ ነው ሰው የተጎዳ ያለው አሁን ያለው ሁኔታ ማለት ነው። ምን ያህል እድሜያቸው ምን ያህል ይሆናሉ በዚህ በሽታ የተያዙት? በሽታ ያለው አሁን ህጻናትም አለ ህጻናትም አለ ሽማግሌዎችም አለ ወጣትም አለ ውስጥ ብዙም ሰዎች አለ ሴቶች፣ አሁን አብዛኛው የሞተ ያለው ትላንት አንድ ህፃን፣ ዛሬ ደግሞ ሁለት ሽማግሌዎች ዘጠኝ ሰዓት ላይ እና አራት ሰዓት ላይ ሁለት ሰው ሞተ። ጠቅላላ ዛሬ ብቻ እስካሁን ሰዓት አራት ሰው ሞቷል ማለት ነው። ምንድን ነው የሚያደርገው በሽታው? በሽታው ያስመልሳል። በሀቄ ነው የሚያስወጣው ማለት ነው እዚያው መንገድ ላይ የምጥለው በጣም አስቸጋሪ በሽታ ነው። በጣም ምንም ምንም ነገር ነገር እስካሁን ነገር በቃ ድጋፍ የለም። አሁን ዛሬ ብቻ ከህይወት ፋና ስፔሻሊስቶች እና ነርሶች ከረማ ዩኒቨርሲቲ የሚማሩ ያለው ድጋፍ ለማድረግ እነሱ አሁን እዚህ ከጎድና ማለት ነው ወደዚህ ከዞኑ ወደዚህ ተጠይቆ አሁን እያገዙ ነው ህክምና በጣም ስለደቀሙ በቃ ሰው ሀያ አራት ሰዓት ነው ውስጡ እዚህ ሆስፒታል ውስጥም ትንሽ ሰው ነው ያለው። ሐኪሞች ከዛ ከነሱ አቅም በላይ ሆኖ በቃ እነሱም በየመንገዱ ላይ ነው የሞተው ያለው። በየመንገዱ በቃ ግን እዛ የሚጠቀመው መራንጅ ስታ ያለው ዋተት ና ብልቆስ ብቻ ተክሎ ሰው ይወስዳል። በቃ እንደዛ ነገር የት ሆስፒታል ነው ያሉት? ኮምቦልቻ ኮምቦልቻ ትልቅ ሆስፒታል ነው ገና ጤና ጣቢያ ነው ገና ሆስፒታል አልተቀየረም፣ ግን ትልቅ ነው ገና በጤና ጣቢያ ነው የሚጠራ ትልቁ የወረዳው ጠቅላላ ጤና ጣቢያ ነው። እዛ ነው አሁን ያለው በሽተኛው። አዎ፣ እዛ ውስጥ አለ። ግማሹ ደግሞ በራሱ እዛ የስምናው ድጋፍ ስለ አልተደረገም፣ ድጋፍ አልተደረገ ያለው በቂ አይደለም። በዛ ምክንያት ወደ ህይወትፋና ፋና ሰዎቹ እየሄዱ ነው፣ እዛ እየታከሙ ነው። ወደ ህይወትፋና ፋና ማለት ነው ወደ ሀረር ማለት በጣም አሁን ትንሽ አዎ፣ ወደ ሀረር ህይወት ፋና በራሱ ፍላጎ በራሱ የኮምቦልቻ ከተማ ምክትል አስተዳዳሪ አቶ ረመዳን አብደላ በከተማው በሽታው መግባቱን አረጋግጠዋል። አዎ አሁን በእኛ አካባቢ አጣዳፊ ተቅማጥና ትውከት ተነስቷል። የተነሳውም በአንድ ቀበሌ ላይ ነው እሱን ነገር ግን በተገቢው መንግሥት መስራት ያለበትን ስራ በተቀናጀ ሁኔታ በልማት ሰራዊት ተደራጅተው አደራጅተን ህብረተሰቡን በማሳተፍ የጽዳት የሽንት ቤት አገልግሎት ቁፈራ እየተካሄደ ስራውን በተሻለ ሁኔታ እየተሰራ ነው ያለው። በቁጥጥር ስር ውሏል ማለት ነው። ይህ በሽታ ከዚህ ቀደምም በሌላ ቀበሌ ላይ ተከስቶ እንደነበር ተናግረዋል። ከአሁን በፊት አንዴ አንድ ቀበሌ ላይ ተነስቶ ያቺን ቀበሌ በዛኑ ጊዜ ማንም አይነት ሰው ሳይሞት በቁጥጥር ስር ያዋሉበት ሁኔታ አለ። አሁን ደግሞ ይሄ ለሁለተኛ ጊዜ ከሀያ አምስት ቀን በፊት የተነሳ ነው ማለት ነው። አቶ ረመዳን በሆስፒታል ውስጥ ሰው እየሞተ መሆኑን ከነዋሪዎች የተነገረውን ግን አስተባብለዋል። እየታከመ ነው እንጂ ያለው ሰው ይሄን እኔ እስካሁን ባለ መረጃ የሞተ ሰው እስካሁን ድረስ የለኝም። ኃላፊው በሽታውን ከዚህ ቀደም በቁጥጥር ስር አውለነዋል፣ አሁንም በቁጥጥር ስር ውሏል፣ የሞተ ሰው የለም። የታመሙት ሰዎች ሕክምና እየተደረገላቸው ነው ብለዋል። የተባበሩት መንግስታት ድርጅት የሕፃናት መርጃ ተቋም ዩኒሴፍ በአተት የተያዘ ሰው ከሰውነቱ ፈሳሽ ስለሚወጣ በሽተኛው የሰውነት ድርቀት ያስከትልበታል ይህ ሁኔታ ደግሞ በአተት የተያያዘ ሰው በአጭር ጊዜ ራሱን እንዲስት ያደርገዋል። ከዚህ በተጨማሪም አፋጣኝ የሕክምና እርዳታ ካላገኘ በበሽታው የመሞት አጋጣሚው ሃምሳ ከመቶ ነው። ነገር ግን አስፈላጊው የሕክምና እርዳታ ከተደረገለት የመሞት አጋጣሚው ከአንድ ከመቶ ወይም ከዚያ በታች ማድረግ እንደሚቻል በድረገጹ ላይ አስፍሯል። የዓለም የጤና ድርጅት በዚህ ዓመት ባወጣው ሪፖርቱ ደግሞ መላውን የአፍሪካ ቀንድ ተላላፊ በሽታዎች እያጥለቀለቁት መሆኑን በመግለጽ ሲያስጠነቅቅ ቆይቷል። ለወረርሽኞቹ መሰራጨት ዋነኛ ሰበብና አነካኪም የሆነው በአካባቢው በደረሰው የከበደ ድርቅ ምክንያት የሰው እንቅስቃሴ መብዛትና መፍጠኑንም መሆኑን ድርጅቱ አመልክቷል። በአፍሪካ ቀንድ ዘጠኝ ሚሊዮን የሚሆን ሰው አጣዳፊ ተቅማጥና ተውከት ለመሳሰሉ ውሃ ወለድ በሽታዎች መጋለጡን የጠቆመው የዓለም የጤና ድርጅት ምንም እንኳን አሁን ባለው ሁኔታ በኮሌራ የተያዙ ሰዎች ባይታዩም አምስት ሚሊዮን የሚሆን ሰው ግን በአደጋው ቀለበት ውስጥ እንደሚገኝ መግለጹ ይታወሳል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። ከአንጎላ ሕዝብ ሁለት ሦስተኛ የሚሆነው በመሪነት የሚያውቀው ፕሬዚደንት ሆዜ ኤድዋርዶ ዶስ ሳንቶሽን ብቻ ነው። አብዛኛው የሀገሪቱ ህዝብም የፕሬዚደንቱ ስም የሌለበት የምርጫ ወረቀት አይቶ አያውቅም። አሁን ግን ለ38 ዓመታት ያህል ሥልጣን ላይ ከቆዩ በኋላ ላለመወዳደር ወስነዋል። የአሜሪካ ድምፅ ራዲዮ ዘጋቢ አኒታ ፓውል ከሉዋንዳ ተከታዩን ዘገባ ልካለች። አዳነች ፍሳዬ አቀርበዋለች። ለ38 ዓመታት ያህል ሀያል ሆነው የቆዩት ዦዜ ኤድዋርዶ ዶስ ሳንቶሽ የፕሬዝዳንትነቱን ስልጣን ለመተው ወስነዋል። ስልጣን ላይ የወጡት እንደ አውሮፓ አቆጣጠር በ1979 ዓ ም ነበር የአንጎላ ነጻነት ህዝባዊ ንቅናቄ የተባለው ፓርቲያቸው በታሪካዊ ምርጫ አሸንፎ ስልጣን ላይ የመቆየት ተስፋ አለው። በምርጫው ብዙም የሚያረኳቸው ተወዳዳሪዎች ባለመኖራቸው አንዳንድ ዜጎች አንመርጥም እያሉ መሆናቸው ታውቋል። አና ማሪያ ኤስፒሮስ ሳንቾስ ሞንቴሮ ግን እመርጣለሁ ትላለች። ለመጀመሪያ ጊዜ ልመርጥ ነው። ምክንያቱም ምርጫው እንደ በፊቱ በብዛት የሚወጣበት አይሆንም። ይህ ምርጫ ግልጽና ፍትሐዊ በሆነ መንገድ እንዲካሄድ እንፈልጋለን። በዕድሜ ያልገፉት መራጮች የመምረጥ ጉጉት ያላቸው ሲሆን፣ በእነሱ ዕድሜ ሲገዙ የቆዩት መሪ የማይወዳደሩበትን ምርጫ መገመት ያቅታቸዋል። አንጎላ በጆዜ ኤድዋርዶ ዶ ሳንቶሽ አገዛዝ ስር ከዓለም እኩልነት ከጎደዳቸው ሀገሮች መካከል አንዷ ሆናለች። በርካታ ወጣቶች ስራ አጥ ሆነናል ይላሉ። ሉዊስ ጋብርኤል አንዱ ነው። ሎስ ሳንቶሽ ስለማይወዳደሩ የዚህ ዓመቱ ምርጫ ልዩ ይሆናል። ይሁንና ሁሉም ለመጀመሪያ ጊዜ የሚመርጡት ሰዎች ለውጥ ይፈልጋሉ ማለት አይደለም። ጋስፓር ዶሚንጎስ የተባለ መራጭ በደስታ እንደሚመርጥ ገልጿል። እኔ ጥሩ ነገር እጠብቃለሁ፣ ምክንያቱም ኤምፒኤልኤ ገዢ ፓርቲ ማለት ነው። ትልቅ ቤተሰብ ነውና። መንገድ ላይ ጫማ የምትሸጠው ኒያሚ ያምባ ለመጀመሪያ ጊዜ ለመምረጥ ተመዝግባለች። ዶች ሳንቶሽን አልናፍቅም ትላለች። ጥሩ ኑሮ እንድንኖር ሀገሪቱን የሚያሻሽል አዲስ ፕሬዚደንት እንፈልጋለን ስትልም ተናግራለች። የሚፈልጉትን ሰው ያገኙ ይሆን? መንግስቱን የሚነቅፉት ሰዎች አይመስለንም ይላሉ ራፋኤል ማርኩዝ የተባለ ጋዜጠኛ ያብራራል እነዚህ ምርጫዎች ሂደቶች ናቸው ምክንያቱም ውጤቶቹ ምን እንደሆኑ እናውቃለን አብዛኛው ሕዝብም ያውቃል ጥያቄው ምንድን ነው ገዢው ፓርቲ ሰው ምን ያህል እንዳልረካና ደስተኛ እንዳልሆነ ያውቃል ወይ ነው ለተቃዋሚዎች እኮ ምህዳር መስጠት ያስፈልጋል ነገ በአንጎላ የሚካሄደው ምርጫ አምስት ፓርቲዎችና በብዙ ሺህ የሚቆጠሩ ተወዳዳሪዎች ስር በሰደደው ገዢ ክፍል ላይ የሚያካሂዱት ውድድር ብቻ ሳይሆን ለሀገሪቱ መጻኢ ዕድል የሚካሄድ ውድድርም ጭምር ነው። ለመጽሔት ክፍለ ጊዜ ያዘና ያሰናዳናቸውን ዘገባዎች አጠናቀናል። አድማጮች የምትከታተሉት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። አሁን በነጻው የስልክ መስመር በ2022059942 የውስጥ መስመር 14 ከተቀበል ናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማ። ይድረስ ለቪኦኤ የአማርኛ ዝግጅት። መስፍን እባላለሁ፣ ከካናዳ ካልግሪ። ባለፈው እዚህ ሳምንት ላይ ከሲያትል የመጡ አምስት ፋሚሊዎች፣ እናትና አባት ሶስት ልጆች፣ መኪና ሲነዱ በአጋጣሚ ኢንተርሴክሽን ላይ መስቀለኛ መንገድ ላይ አደጋ አጋጥሟቸው ሦስት ልጆቻቸው በድንገት አለፉ። እናትና አባት ግን ተረፉ። ይህንን ማንም ሰው በየሶሻል ሚዲያው ፖስት ያደርጋሉ እና በቤተሰብ በፌስቡክ እና በሌላ ድረገጽ ላይ ሆነ የምናረዳው ስለ ሶሻል ሚዲያ አጠቃቀም ብታስረዱን፣ ሌላ ባለሙያ ደግሞ ጋብዛችሁ ትክክለኛ ነው ወይ ሕጋዊ ነው ወይስ ሕጋዊ አይደለም? ማንም ሰው ተነስቶ የማንንም ሰው ፎቶ ፖስት የሚያደርገው? ሰዎቹ ገና ትናንትና ነው ከሆስፒታል የወጡት። ትናንትና እሁድ፣ ዛሬ ሰኞ፣ እዚህ ካልገሪ ሀዘናቸውን ጨርሰው ልጆቻቸውን ይዘው ሮብ ወደ ሲያትል ይሄዳሉ። ገንዘብ እየተዋጣላቸው ነው፣ ግን ያንን ለማድረግ በጎ ፈንድሚ ከሲያትል እየተዋጣ ነው። ያን ፖስት ቢያደርጉት አይሻልም? ሌላውን ሰዎቹን ፎቶ ፖስት እያደረጉ ሶሻል ሚዲያ ላይ ሁሉም አገር ተቀባብሎ፣ ነፍሲ ማርበሉ፣ ነፍሲ ማርበሉ፣ እኔ ሰውየውን አነጋግሬው ነበር ይላል አንዱ፣ እያንዳንዱን ነገር ፖስት እያደረጉ ስለዚህ፣ እንደ ባለሙያ ጋብዛችሁ ብትጠይቁልን። አመሰግናለሁ። መልካም ጊዜ ባይ። ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ አድራሻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆን ዶት ቪኦኤ ዶት ኤምኦቢአይን ተጠቀሙ። በፌስቡክና በትዊተርም ተከተሉን። አሁን አድማጮች፣ እዚህ ገደማ በሙዚቃ ረፍት እናደርጋለን። ብርሃን የሙዚቃ ረፍት ስጧቸው ለአድማጮቻችን እያለች ነው ፕሮዲሰራችን በዋልሽበትን መርጣልናለች የብዙዋየው ደምሴ። We don't need to the of it. But I am not the the of

የብዙአየሁ ደምሴ በዋልሽበት እያለ ያዜመው እንዳስደሰታችሁ ተስፋ እናደርጋለን። የተከበራችሁ አድማጮች የስቱዲዮ ሰዓታችን አሁን በኢትዮጵያ አቆጣጠር ሶስት ሰዓት ከሰላሳ አምስት ደቂቃ ገደማ ያሳያል። ወደ ሁለተኛው አጋማሽ ቅንብሮች ልንሸጋገር ነው። የምናስተናግዳችሁ ቆንጅ ይታይና፣ እኔም ሰለሞን ክፍሌለን ወደ ቀዳሚው ቅንብር ሐኪሞን ይጠይቁ እናልፋለን። ሐኪምዎን ይጠይቁ። ለምሽቱ ቅድመ ስኳር በሽታ በተባለው የጤና ሁኔታ ዙሪያ የተጀመረ ፕሮግራም ሁለተኛና የመጨረሻው ክፍል ነው ይዞ የቀረበው። ትንታኔውን የሚሰጡን ዶክተር ዳንኤል ሽብሩ በዚህ በዩናይትድ ስቴትስ በካሊፎርኒያ ክፍለ ግዛት የሳክራሜንቶ ከተማ ካይዘር ፐርማነንቴ የተባለው የግል ሕክምና ተቋም የጠቅላላ ቀዶ ሐኪምና እንዲሁም የአንጀት ካንሰር ቀዶ ሕክምና ልዩ ባለሙያና መምህር ናቸው። ዶክተር ዳንኤልን ያዋያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመ ዝግጅቱ የተነሱ ጭብጦች መለስ ብሎ በሚያስታውስበት ይጀምራል። ዶክተር ዳንኤል ቀደም ብለው ስለዚህ ቅድመ ስኳር የተሰኘ የጤና ይዞታ ምንነትና ክስተት የአመጋገብ ምርጫዎችና የአካል እንቅስቃሴ፣ በአጠቃላይም ስለ ጤናማ የአኗኗር ዘይቤ አስፈላጊነት በዝርዝር አስረድተውናል። እንደ ተረዳሁት በዚህ በዩናይት ስቴትስ ጨምሮ ገና በወጣትነት እድሜ ክልል ውስጥ ያለ ቁጥሩ የበዛ ሰው በአሁኑ ጊዜ ለዚህ የጤና ሁኔታ ተጋላጭ መሆኑ ይታወቃል። ለዚህ ተጋልጠሃል የተባለ አንድ ሰው ይህን ያልጠበቀውን ድንገተኛ ዜና ሲሰማ እንደ ወንደ ምርዶ ሀዘን ውስጥ መውደቅና ተስፋ መቁረጥ የሚበጀው አማራጭ ያለመሆኑ ይታወቃል። ይሁንና በተጨባጭ ግን ምን አይነት አማራጮች አሉት? አንድ ሰው በዚህ ሁኔታ ውስጥ የተገኘ ምንስ ማድረግ ይጠበቅበታል? ጥሩ ጥያቄ ነው። ቅድመ ዝግጅቱ ልክ እንደ ደም ግፊት፣ አሁን ለምሳሌ ማንኛውም ሰው የደም ግፊት ማሽን ገዝቶ ከማንኛውም ሱቅ እንኳን እዚህ አገራችን ኢትዮጵያም አንድ ሰው ይችላል ደም ግፊቱን መለካት። እንደዛ ማድረግ እንደሚቻለው የስኳርንም የአንድ ሰውም ስኳር እንደዚሁ መለካት ይቻላል። እና መቼ እንዴት ነው የሚለካው? ያ ነገር ማሽኑ ይገዛል ትንሽ ውድ ሊሆን ይችላል። እሱ አለበለዛም ማንኛውም የጤና ክሊኒክ እና የጤና ጣቢያ ያንን ሰው ለክቶ የአንድን ሰው ስኳር ምን እንደሆነ መነገር ይችላል። ብዙ ጊዜ ስኳር ሲለካ ያው ምግብ መብላት የለበትም አንድ ሰው ቢያንስ ቢያንስ አንድ በስድስት ሰዓት ምንም አይነት ምግብ ወይ ውሃ እና ያ ስኳር ሲለካ በባዶ ሆድ ቁጥሩ ከመቶ እስከ መቶ ሀያ አምስት ከሆነ ያ ሰው ቅድመ ስኳር በሽታ አለበት ማለት ነው። ያ ሰው ሙሉ ለሙሉ ስኳር በሽታ የመያዙ ድሉ በየዓመቱ በአስር በመቶ ቀይ ይጨምራል፣ የህይወቱን አኗኗር ዘዴ ካልቀየረ። እንዳልከው አንተ እነኚህ ምንድናቸው? ይህንን ነገር ወደ ስኳር በሽታ እንዳይሆን ማድረግ የሚቻለው የተባለ ሆነ ወላጆች ያው ልጆቻችን ገሉትን ነገር በጣም ማተኮር አለባቸው። እኔ ትዝ ይለኛል ድሮ ስናደግ ብዙ ስኳር መብላት ስኳር በሽታ ያመጣም የሚባሉ አባባሎች አሉ። ይሄ ከእውነት የራቀ ነገር ነው ምክንያቱም አንድ ሰው ለምሳሌ በሻይ ማንኪያ ካንሄድ አንድ ኖርማል አደልት የሆነ ሰው የአቨሬጅ የቀን የሚፈቀድልን ስኳር መጠኑ ዘጠኝ የሻይ ማንኪያ ነው፣ እንደው በአማካኙ ማለት እንግዲህ። አንድ የሻይ ማንኪያ ወደ አራት ግራም ኳር ነው ያለው ማለት ዘጠኝ ጊዜ እንግዲህ አራት ስታባዛ ስንት መሆኑ ነው? ሰላሳ ስድስት እስከ አርባ ግራም ነው በቀን አንድ ሰው የሚፈቀድለት። አንድ ኮካ ኮላ ካን ብትጠጣ ያቺ አንድ ኮካ ኮላ ካኗ እሷ ራሷ ብቻዋን ከሰላሳ በላይ ግራም ስኳር ነው ያላት። ስለዚህ የቀኑን ስኳር ፍን አሟልተሃል ማለት ነው። ለምሳሌ ያክል ነኝ። እንዴት ቀላል እንደሆነ ከአግባብ በላይ በፋብሪካ የፕሮሰስ የሆነ ስኳር መመገብ በጣም እጅግ በጣም ቀላል የሆነ ነገር ነው። የምናየው ምግብ ሁሉ በየግሮሰሪ፣ በየሬስቶራንት፣ በየምኑ ስኳር ያለበት ነው እና ይሄ በጣም ጥንቃቄ ጠይቃል። እንደ ድሮ አይደለም። አሁን በድሮ ጊዜ ሀገራችን ሁሉ ነገር ብትን ነው ፕሮሰስ አይደለም። ስለዚህ የስኳሩ መጠን ያነሰ ነበር። ያው ከስልጠነ ጋር የመጣ ችግር ነው ስኳር በሽታ። የጓሮ አትክልቶች እና የመሳሰሉትን ከተለያዩ ሰብሎች የሚገኙ የምግብ አይነቶች ተፈጥሯዊ ይዞታቸው ሳይቀየር እንዳሉ እንመገባለን እናም ስኳር ቢኖራቸውም እንዲህ በፋብሪካ ተሰርተው የሚቀርቡት የምግብ አይነቶች እንደሚገኘው የስኳር አይነት መጠንም ሆነ የስኳር ይዞታ አደገኛ አይደለም ነው የሚሉን። ትክክል ያ ምክንያቱም እነኛ ስኳሮች አብዛኛዎቹ በደም ዝውውራችን ስለማይገቡ እንደ ኮካኮላዋ ጥቅማቸው የበዛ ከጉዳታቸው። ለምሳሌ ደግሞ ሌላው ትልቁ የሕጻናትን ውፍረት የጨመረው አሜሪካን ሀገር ውስጥ እና የተለያዩ ትልልቅ ከተማዎች እንደ አዲስ አበባ ከተማዎች ውስጥ ስኳር የገባባቸው መጠጦች ይባላሉ። እነኚህ ኮካኮላ ለመሆን የለባቸውም። አንዳንድ ጊዜ ሰው ጤነኛ የሆነ ይመስለዋል። ለምሳሌ እንደ ፍራፍሬ ጭማቂዎችን ውሰድ እነኚህ ሁሉ የጤና ጠንቅ ናቸው። በእኔ አመለካከት እንግዲህ ይሄ በሳይንሱም የተመዘገበላቸው ናቸው። ምክንያቱም አንድ ሰው አንድ ቡርቱካን ቢበላ ይሻለዋል የቡርቱካን ጭማቂ ከሚጠጣ። ምክንያቱም ቡርቱካን ጭማቂ ውስጥ ያለው ስኳር እጅግ በጣም ከፍ ያለ ነው። ከአንዱ ቡርቱካን አንድ ቡርቱካን ጭማቂ ለመስራት አንድ ሶስት አራት ቡርቱካን ያስፈልግ ይሆናል። እርግጥ ነው ንጥረ ነገሮችም አሉት፣ ግን የስኳሩ መጠን ከጊዜ ሂደት በኋላ ውፍረትን ይጨምራል እና የአንድን ሰው የስኳር በሽታ የመያዝ እድል በዛው ልክ ይጨምራል። ስለዚህ ያው አንድ ሰው ቅድመ ስኳር በሽታ አለብህ ከተባለ ማለት ያ ቁጥሩ ከመቶ እስከ መቶ ሀያ አምስት ጥንቃቄ ማድረግ ያለባቸው ነገሮች ምንድን ነው? ምግብ ላይ ነው። ምግብና የእንቅስቃሴ ፈሳሽ ነገሮች መቀነስ፣ በተለይ ስኳር ያለባቸው ነገሮች እንደ ጣፋጭ መጠጦች፣ እንደ ኮካኮላ፣ የፍራፍሬ ጭማቂዎች እነሱ እነሱ መቀነስ፣ ፕሮሰስ ምግብ ላለመብላት መሞከር በተቻለ መጠን ቅጠላ ቅጠል ፍራፍሬ ማዘውተር የጾም ምግብ ነገሮች ለምሳሌ እና የአካል እንቅስቃሴ አንዱን ከፍና ዝቅ ለማድረግ ሳይሆን ግን ከሁለቱ አንዱ ይመረጥ ቢባል ትኩረቱ በይበልጥ ያለበት መሰጠት የሚበላው ምግብ ላይ እንዳልኩ፣ ይሄ እነኚህ ስኳር የበዛባቸው መጠጦች እና የመሰሉት ነገሮች መቀነስ። አልኮልም በመጠኑ መጠጣት። አልኮል የሚጠጣ ሰው ከሆነ ለምሳሌ ለወንድ ሰው የሚፈቀደው አልኮል በቀን ሁለት መለኪያ ወይ ሁለት ጠርሙስ ቢራ እንደዚህ ይሆናል። ከዛ በላይ የአልኮሆል ወደ ስኳር ነው የሚቀየረው። ሴቶች ደግሞ አንድ መጠጥ በቀን አንድ ግን ብርጭቆ ወይ አንድ መለኪያ ወይ አንድ ጠርሙስ ቢራ ከዛ ውጭ ግን እርግጥ የአካል እንቅስቃሴ ጥቅሞቹ በእጅግ በጣም ብዙ ናቸው። በዚች አጭር ንግግር ላይ ዘርዝረው አያልቁም። ግን ጥሩ የአካል እንቅስቃሴ የሚባለው እንግዲህ በሳይንሱ አለማቋረጥ አቋረጥ ከሰላሳ እስከ አርባ ደቂቃ የልብ ትርታው ከፍ እስክልደት አንሶ እስከሚጠቅመው ድረስ እንቅስቃሴ ማድረግ ነው በቀን ውስጥ ያን ከተቻለ ደግሞ በሳምንት ወይ አንዴ ሁለቴ ረዘም ባለ ሰዓት እንደዚሁ እንደ ኤሮቢክ አይነት ስፖርቶች እንደ እግር ኳስም ወይ ብስክሌትም እንደ ሩጫም እንግሄ ነገሮች ላይ መሳተፉ ጥሩ ነው። ምክንያቱም እንዳልኩ የአካል እንቅስቃሴ ብዙ ጥቅሞች አሉት፣ ከስኳር በሽታ ሁሉ በበለጠ። ዶክተር ዳንኤል፣ በሌላ በኩል አንድ ሰው ለአንድ የህመም አይነት በተጋለጠ ጊዜ ከህመሙ ጋር የተያያዙ ምልክቶች እንዲታዩ ይጠበቃል። ይሁንና ይሄ ደግሞ ከመድረሱ በፊት የሚገኝ በመሆኑ በአንጻሩ በሽታም ያለ መሆኑ ቀደም ብለው እንዳስረዱን ድንገት በላብራቶር ምርመራ ሊታወቅ ከሚችለው ሌላ ከዚህ የጤና ሁኔታ ጋር የሚዛመዱ አንድ ሰው አስቀድሞ ሊደርስባቸው የሚችሉ የተለዩ የህመም ምልክቶች ይኖሩት ይሆን ወይስ ምንም አይነት የህመም ምልክት መጠበቅ የለበትም? እንግዲህ ያው ይሄ ነው። አየህ፣ የሚያሳዝነው ነገር እናንተ ቅድም ስናወራው ነበረ። በዓለም ላይ ትልቁ የሰውን ህይወት በመቅሰፍ አንደኛ የሚባለው የበሽታዎች በአሁኑ ሰአት ደም ብዛትና ስኳር በሽታ ናቸው። እንግዲህ ይሄ ቅድመ ስኳር በሽታ እንዳልኩ በሽታ አይደለም ራሱ። ስለዚህ ምንም አይነት ምልክት የለውም። እንግዲህ ምልክቱ ምንድን ነው? አንድ ሰው ክብደቱ ከፍ ያለ ከሆነ ነጥ ነገር ጥርጣሬ ካለው በተለይ የቤተሰባቸው ውስጥ የስኳር በሽታ ታሪክ ካለባቸው እናት፣ አባት፣ አያት እንደመሳሰለው መፍራት አያስፈልግም። እውቀት ሀይል ነው። እውቀት ትልቅ ነገር ነው። ስለዚህ አለምንም አይነት ፍራቻ ሄዶ መመርመር ጥሩ ነገር ነው። እና ይሄን ነገር ማወቅ እና ያ ሰው ይሄንን የሚያውቀው ሀኪም በማየት ወይ ራሱ ማሽኑን ቅሶ በመመርመር ነው እና ከዛ ውጪ ምንም አይነት የጤና ምልክት የለውም ላይክ እንደ ራስ ምታት ወይ ሁን ቁርጠት ነገር ምልክት አይሰጥህም የሚቅል መስኳር በሽታ እንኳን እሱ ዋናው እስኳር በሽታውም ራሱ ያን ምትክ አይሰጥም፣ በቶሎ ነገሮች ከተበላሹ በኋላ። ስለዚህ የቅድመ ዝግጅቱ ቀድሞውንም መኖር አለመኖሩን ለማረጋገጥ በሚደረግ ጥረት ጭምር የሚታይ ነው። ሰዎች ይህንን ያለ ስጋት እንዳሉት ሀኪማቸውን አማክረው ያስፈልገኛሉ የምርመራው ብለው መጠየቅ ይኖርባቸዋል። ትክክ በተለይ የአካል እንቅስቃሴ የሚያደረጉ ሰዎች፣ ቅብታቸው ወፋፍራም ተለቅ ያሉ ሰዎች እና ልጆቹም ጭምር ከወፈሩ እነሱ ማስ መመርመሩ ክፉ ነገር አይደለም። እና ሌላ ደግሞ ቅድም እንዳልኩ የቤተሰብ ታሪክ ካለ እንኳ በሽታ ብዙ ካለ እነኝ እነኝ አይነት ግለሰቦች አለምንም ፍራቻ መመርመርና ነገሩን ማወቁ ጥሩ ነገር። ሰው ደግሞ ቅድመ ስኳር በሽታ አለበት ከተባለ በአመት አንዴ እንኳን ስኳሩን መመርመር አለበት በባዶ ሆድ። ይሄ ነገር ስኳር ተቀየረ አልተቀየረ የሚለው መጥ ለመመለስ ዶክተር ዳንኤል ሽብሩ በቅድመ ስኳር ህመም በምልክትነት የሚታሰቡና ጥንቃቄ የሚፈልጉ ሁኔታዎችን አስመልክቶ ለሰጡ ሙያዊ ማብራሪያ አመሰግናለሁ። በሌላ ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። እሺ፣ አብሮ ይስጥልን። መልካም ቀን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ የመጨረሻው ዝግጅታችን ደግሞ ስለ ስደት ነገር ያወሳል። ከሊቢያ ተነስተው ጣሊያን ለመግባት የሜዲተራንያን ባህር ለሚያቋርጡ ስደተኞች የአባ ሙሴ ዘርአይ ስምና ስልክ ትልቅ ዋጋ አለው። እኒህ አባት በጣሊያን ሀገር ከ25 ዓመታት በላይ ኖረዋል። በ1995 ዓ ም ከ1995 ዓ ም ጀምሮ ጣሊያን ለሚገቡ ስደተኞች በሚችሉት እርዳታ ሲሰጡ ቆይተዋል። በቅርቡ ሕገወጥ የስደተኞች ዝውውርን በተመለከተ በሚካሄድ ጥብቅ ምርመራ ላይ ስማቸው ተነስቷል። ይህንን ምርመራ ሂደት በተመለከተ በርካታ ጋዜጦች ሲዘግቡበት ከርመዋል። ጉዳዩን አስመልክቶ ለመጠየቅ አባ ሙሴ ዘርአይ ጋ ደውለን ነበር። ስደትን በተመለከተም አባ ሙሴ የሚሉን አለ። መስተዋት አራጋውነች ያነጋገረቻቸው ጋዜጣ ብዙ ነገር ነው የጻፉ የሌለ እንትን ግን ምርመራ እንዳለ ነው ወይ ኢንፎርሜሽን የተሰጠኝ እንጂ ለጥያቄ ወይ ደግሞ እንትን የቀረብኩት ነገር የለም። እስካሁን የጠራኝ ሰውም የለም በእኔ በሁሉ እነዚህ ኤንጂኦ ህይወት ማዳን በባህር ሜዲተራንያን የሚንቀሳቀሱ ማህበሮች ስለተሱ እኔም እዛ ቦታ እርዳታ ላይ ስለምሰራ በእኛ ኢንቨስቲጌሽን እየተደረገ መሆኑ ነው ኢንፎርሜሽን የተላከልኝ እንጂ ለምርመራ እንድቀርብ ወይ ክስ የቀረበልኝ ነገር የለም። እስካሁን ለስደተኞች በባህር በአደጋ የተጋለጡበት ጊዜ ከነሱ ኢንፎርሜሽን ተቀብዬ ለሀይል ባህር ኢንፎርሜሽን ስለጠሁና እርዳታ እንዲያገኙ ስላደረኩ ለዚህ ነው ኢንቨስቲጌሽኑ የቀረበው። እንዴት ነው ኢንፎርሜሽን ከማን ነው የምትቀበለው? ለምን ነው የምትቀበለው? ይሄ ነው ጥያቄው ላይ ያለው። ይሄ እንደዛ በማድረግ ደግሞ ለስደተኞች በብዛት እንዲመጡ ረድተዋል አልረዳም? ይሄም ጥያቄ ላይ የተነሳው ማለት ነው። ግን ገና ቲዮሪክ ኢንቨስቲጌሽን ነው ያለው እንጂ እስካሁን ፕራክቲካሊ ሰው ጭብጥ አገኘን ወይ ይህ መረጃ አግኝተናል ብሎ ያቀረቡት ነገር እስካሁን የለም። በመርመራ ውስጥ አግብቶ በዛ የእነሱ ስልክ ቁጥር ምናምን ኮንትሮል ስለዋለ በስልክ የእኔ ስም ሲጠሩ ስለሰሙ ከእነሱ ምን አይነት ግንኙነት አለኝ እነዚህ ማህበሮች የጀርመን ኖን ጎቨርንመንታል ኦርጋናይዜሽን ከነሱ ምን ግንኙነት አለኝ? እንዴት ነው ከነሱ ኮሚኒኬሽን ማድርገው የነበርኩ ይህን ነገሮች ለማጣራት ነው በኢጂ የደረሰኝ ፍርድ ቤቱ የህግ አክባሪው መርመራ እያደረገ መሆነ እንደሆነ ብቻ ከተጀመረ በሁለት ሺ አስራ ስድስት ኖቬምበር የጀመረ መርመራ ነው አሁን ኢንፎርሜሽን የተሰጠኝ። ስለዚህ ለስንት ወር መርመራ ሲካሄድ ቆይተዋል አሁን የምርመራው ጊዜ በሕጉ መሰረት ማለቅ ስለነበረበት የጊዜው የምርመራው ጊዜው ተርም መውደቅ ስለነበረበት ሕግ አክባሪው ምርመራው እንዲቀጥል ስለፈለገ ፍቃድ ሲጠይቅ ነው ለእኔ ኢንፎርሜሽን የመጣኝ እንጂ ለስንት ወር ምንም ሳይሉን ሳይነግሩን መርመራ ሲያካሄዱ ቆይተዋል አሁን ጸሀይ ነው የበጋ ወቅት ነው በርካታ ስደተኞች አሁንም የሜዲትራኒያንን ባህር እያቋረጡ ወደ ጣሊያን እየገቡ ነው እንደ ምን ያህል ናቸው እስቲ ከባለፈው አመት ጋር ሲያወዳድሩት የዘንድሮ ምን ይመስላል ቁጥሩ ጨምረዋል ወይ ቀንሷል ወይ ነው እሱ ቁጥሩማ ብዙ ቀንሰዋል ለምን በብዛት የተለያዩ መሰናክል ስለሚያገኙ ጥንት ደግሞ እስር ቤት ውስጥ እየያዟቸው ስለሆኑ በተለይ በሊቢያ ሊቢያ ከመግባታቸው በፊትም ሌላ ስንት መሰናክል ስለሚያገኙ ያሉ በብዛት እንደ ድሮው ሊመጡ አይችሉም። ስለዚህ የመጣው ቁጥር በጣም ትንሽ ነው። ከአምና በፊት የነበረ ቁጥር ከእንትን ካል ነው ማለት ነው ካየ ነው። በዚህ አመት ብዙ ሰው ሞተዋል። ከአምና የነበረ ቁጥር እንኳን አነስ ያለ ቁጥር ቢሆን ካለው ቁጥር ብናየው የመጡት ሀምሳ ፐርሰንት አካባቢ ነው የቀነሰው። የሞቱት ደግሞ ስናየው በዚህ በሁለት ሺ አስራ ሰባት ከሁለት ሺ በላይ ቁጥር አልፈዋል። ስለዚህ የመጡት ቁጥርና የሞቱት ቁጥር ስታየው በጣም ትልቅ ቁጥር ነው። አምና ከአምስት አምስት ሺ በላይ ነው ሰው የሞተው በሁለት ሺ አስራ ስድስት ማለት ነው። ፕሪሳይዝ የሆነ ቁጥር መስጠት አስቸጋሪ ነው። አንዳንዴ ትናንሽ ጀልባዎች ያለ ምንም ኢንፎርሜሽን ምንም ስለነሱ ሳይታወቅ የሚጠፉ ደግሞ ብዙ አሉ። ስለዚህ እነሱ በብዛት በቁጥር ውስጥ አይገቡም። ለምን የሚያውቃቸው ሰው አልተገኘም። ስንት ሰው እንደነበሩ አይታወቅም። በዛው ጠፍቶ ይቀራሉ። የእኛ አካባቢ ማለት ምስራቅ አፍሪቃ ወይ ቀንድ አፍሪካ ቁጥሩ በጣም ቀንሰዋል። ከነበረው ሰላሳ ምናምን ሺህ በአንድ ዓመት የሚመጡ የነበሩ ኤርትራውያን ኢትዮጵያውያን አብሮ ነው በቁጥር እንትን የሚያደርጓቸው የነበሩ፣ እንደዛ ከሱዳንም እንደዛ፣ ከሶማሊ እንደዛ፣ ቁጥሩ ላይ የነበረው በጣም ቀንሷል። የእነሱ ቁጥር ለምን ይሄ የካርቱም ፕሮሰስ ስምምነት ያደረጉት ብዙ መንገዶች ስለዘጋባቸው ህገወጥ የሆኑ መንገዶች ስለተዘጉባቸው፣ ብዙዎቹ ገና እዛ በሱዳን፣ በኢትዮጵያ፣ በሊቢያ፣ በግብ በተለያየ ቦታዎች መንገድ አጥቶ ወይ ደግሞ ያለው ሁኔታ በሊቢያ ያለው ሁኔታ ወይ እስር ቤቶቹ ስንት ግፍ ምናምን እየተደረገ ስለሆነ በስደተኞች ላይ እሱን ፈርቶም ደግሞ ቆየት የመረጠ ሰው ብዙ አለ። ኦገስት ጊዜ አምና የገቡት ወደ ሞቶ ሞቶ ሰባ ሺህ ነው የነበሩ። አሁን የመጡት ወደ ሰባ አምስት ሺህ አካባቢ ነው የደርሰው ያለው አሁን። በዚህ አመት በሁለት ሺ አስራ ሰባት የገቡ ማለት ነው በዚህ ግማሽ ነው ድረሱልኝ ጥሪ ወደ እርስዎ ነው ብዙ ጊዜ የሚደወለው አሁን የመጨረሻ የተደወለሉት መቼ ነው አሁን መጨረሻ የተደወለልኝ በኦገስት መጀመሪያ ነው የዛሬ ሁለት ሳምንት ሶስት ሳምንት ሊሆን ነው ከባህር የተደወለልኝ ማለት ነው እና ተረፉ ሁሉም ገቡ በሰላም አዎ ስንት ነበሩ የገቡት የዛን ቀን ወደ ሞቶ አስር አካባቢ ናቸው ኢትዮጵያውያን ኤርትራውያን፣ አው አበሾች ነበሩ። ሌላ ሌሎች ዜጎችም ነበሩ። ሚክስድ እንትን ነው የነበረው። የጣሊያን መንግስት ወደቤን እዘጋለሁ የሚል አቋምም እየያዘች ነው። ብዙ ማስጠንቀቂያዎችም ለአውሮፓው ህብረት እያሳወቀችም ነው። እርስ ደግሞ በዚህ ጉዳይ ላይ እየሰሩ ስለሆነ ያሉት ምን አይነት እንቅስቃሴ እያደረገች ነው ጣሊያን ወደቦቿን በመዝጋት ዙሪያ? ወደብ መዝጋት ቀላል ነገር አይደለም፣ ሊዘጋም የሚችል ነገር አይደለም ግን የሚያርጉት ያሉ ከሊቢያ ስምምነት በማድረግ ከሱዳን፣ ከኒጀር፣ ከቻድ፣ ከግብጽ፣ ከቱኒዚ ከሁሉ እዛ አካባቢው ራሱ ከኢትዮጵያ፣ ከኤርትራ በዚህ የካርቱም ፕሮሰስ ሀያ ሀያ ስምንት አገሮች ነው እዛ ስምምነት የገቡ ማለት ነው። ስለዚህ እነዚህ ሁሉ ዶብ እንዲዘጉ ወይ ዶባቸው ቁጥጥር እንዲያደርጉ ህዝባቸው ወደ ውጭ የሚወጣ እንዲቆጣጠሩ ስምምነት ያደረጉ ከአውሮፓ ማለት ነው። አውሮፓ ደግሞ በገንዘብ እንድትረዳቸው ይሄ አይነት ስምምነት የተደረጉ። ዋናው አሁን በብዛት ግፊቱ በተለይ ለሊቢያና ለሱዳን፣ ለኒጀር እነዚህ ከሱብሳሃሪያን አፍሪካን ሲመጡ በእነሱ መሬት ስለሚያልፉ ለእነሱ ነው በብዛት ተጽዕኖ የሚያደርጉባቸው እና ለእነሱ ነው ደግሞ በብዛት የገንዘብ እርዳታም እያደረጉ ደባቸው እንዲቆጣጠሩ ወይ ደግሞ ስደ- ስደተኛዎች የሚያልፉበት መንገዶች ሁሉ እንዲዘጉ። በዚህ አይነት መልክ ነው አሁን ጣሊያን ለሊቢያም የጣሊያን መርከቦች ሳይቀሩ እዛ ሄዶ ሀይል ባህር ማለት ነው ከነሱ ከሊቢያ ሀይል ባህር አብሮ እንዲሰሩ አብሮ እንዲቆጣጠሩ ይሄ አይነት ስራ እየተሰራ ነው ያለው። ሌላ መፍትሄ ግን ካሁን ያቀረቡት የለም። ስደት መፍትሄ ሊሆን አይችልም። ችግራችን በአፍሪካ ውስጥ መፍታት ካልቻል ስደት ሄደን የምናመጣው መፍትሄ ሊኖር አይችልም። ለጊዜው ትንሽ ነገር ልነዛ እድል አድርጎ በህይወት የተሻለ ቦታ ያደረሱ ምናልባት ትንሽ ነገር ሊያገኙ ይችሉ ይሆናል። ስለዚህ ዋናው ወጣቱ ውጭ ከሄድኩ ብቻ ነው የሚያልፍልኝ የሚል አስተሳሰብ ይሄ ትክክለኛ አይደለም። እንዴት አገራችን ውስጥ ሆነን ያለው ሁኔታ አብረን እንደት የተሻለ ሁኔታ እንዲፈጠር እንሰራለን፣ አብረን አገሩ እንዲበለጽግ እንሰራለን፣ አብረን የተሻለ መብት የሚጠበቅበት ሁኔታ እንዲመቻች አብረን እንሰራለን። ይሄ አይነት አስተሳሰብ ካልጀመረ ወጣቱ አፍሪካ ውስጥ ለውጥ አይመጣም። ሁሌ ለስደት፣ ሁሌ ለግዛት፣ ሁሌ ለችግር እየተጋለጥን እንኖራለን ማለት ነው። እሺ አባ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ፣ መስታወት አድራጋውን ለፕሮግራሙ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። እስላማዊ መንግሥት ነኝ ሲል ራሱን የሚጠራው ጽንፈኛ ቡድን አይሲስ ኢራቅ ከተማ ሞሱል ውስጥ የሚገኘውን ታሪካዊ የአልኑሪ መስጊድ አውድሟል። የጽንፈኛው ቡድን መሪ አቡባከር አልባግዳዲ እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም ላይ አሸባሪው ቡድን ሞስልን ከተቆጣጠረ በኋላ እስላማዊ መንግሥት የተባለውን ቡድን መቋቋም ያወጀው በዚያ መስጊድ ውስጥ እንደ ነበር ይታወሳል ይልና የታላቁ አልኑሪ መስጊድ መውደም አይሲስ ምን ያህል ችግር ውስጥ እንዳለና እንደ ተገለለ የሚያሳይ ተጨማሪ ማስረጃ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ሄዘር ኖሬት የተናገሩትን ጠቅሶ እርሳን ቅጹ ሀተታውን ይቀጥላል። ይህን በሞሱል ሕዝብ ላይ የተፈጸመ ወንጀል አጠንክረን እናወግዛለን። አይሲስ ለኢራቅ ማንነት ለባህሏም ሆነ ለሃይማኖቷ ከበሬታም ሆነ ደንታ የሌለው መሆኑን ያረጋግጣል ሲሉም አክለዋል። ቃል አቀባዩዋ ስምንት መቶ ዓመታት ግድም ዕድሜ ያለው የአልኑሪ መስጊድ ለሞሱል ነዋሪዎች እምነትና አንድነት ዐይነተኛ መለያ ሆኖ ቈይቷል። አይሲስ ይህን በቦምብ ያጋየውን ታሪካዊ መስጊድ ወንጀለኛውን የፍጅት ዘመቻ ያስገድዶ መድፈርና ኋላ ቀሩን የባሪያ ፍንገላ ሥርዓት ማካሄድ ትክክለኛ መሆኑን በይፋ ለማሳመን ተጠቅሞበታል ብሏል። ርዕስ አንቀጹ በመቀጠልም የመስጊዱና በውስጡ የነበሩ ጥንታዊ ቅርሶች መውደም ሞሱል በሚገኙ የኢራቅ ዜጎች ላይ ብቻ ሳይሆን ቅርሱን በሚጋራው በመላው ዓለም ሕዝብ ላይ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄዘር ኖሬት ተናግረዋል። በህብረ ብሔር ጦሩ የሚታገዙት የኢራቅ መንግሥት የጸጥታ ኃይሎች በአንድ ወቅት አይሲስ ይቆጣጠረው ከነበረው ሰፊ ግዛት ሰባ በመቶውን አስለቅቀዋል። ሁለት ሚሊዮን ሰባት መቶ ሺህ ኢራቃውያንንም ከአይሲስ አረመንያዊ አገዛዝ ነጻ አውጥተዋል። ዩናይትድ ስቴትስና ሸሪኮቿም በአይሲስ ላይ የተጀመረውን ዘመቻ በማፋፋም መሪዎቹን ከጦር ሜዳ በማስወገድና ለመዋጋት የሚረዳውን የሀብትና ሌላም ምንጭ በማድረግ እየረዱ ናቸው ይልና የቪኦኤ እርዕሰ አንቀጽ ሐተታውን ሲያጠቃልል ዩናይትድ ስቴትስ ኢራቅ አይሲስን ከመላው ግዛቷ ለማስወጣትና ዳግም አለመመለሱን ለማረጋገጥ በምታደርገው ጥረት ማገዟን በቁርጠኝነት ትቀጥላለች። ዩናይትድ ስቴትስና ዓለም አቀፉ ጥምረት ከኢራቅ መንግሥትና ሕዝብ ጎን በመቆም የሕዝቡ መጻይ ዕድል የሰላምና የብልጽግና እንዲሆን መርዳታቸውን ይቀጥላሉ ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ዝግጅቶቻችንን ያጠናቀናል። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከሶስት ሰዓት ጀምሮ የተላለፈው ዝግጅት በዚህ ላይ ያበቃል። ያስተናገድናችሁ ሰለሞን ክፍሌና ቆንጂ ታየነን በአንድ ሙዚቃ እንሰናበታችኋለን። እስከ ትግርኛው ስርጭት ድረስ ያቆያችኋል። ከእኛ ጋራ ነገ ረቡዕ ከምሽቱ በሶስት ሰዓት ላይ በተለመደው ሰዓት ማለት ነው ከልዩ ልዩ ፕሮግራሞቻችን ጋራ እንመለሳለን። What a treat they